thank we'll you ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል ዛሬ ኢትዮጵያ ለቀጣይ አምስት ዓመታት የሚያገለግሏትን 22 ሚኒስትሮች ሹማለች። ይህን የተመለከተው ዘገባ በምሽቱ ይቀርባል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዝይ ይመራዋል። ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። የደንገረ አድማጮች በድጋሚ እንደምን አምሽታችኋል። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ስድስተኛ ዙር የአንደኛ ዓመት አንደኛ ልዩ ስብሰባውን ጀምሯል። ምክር ቤቱ የአስፈጻሚ አባላት ስልጣንና ተግባርን ለመወሰን በቀረበው ረቂቅ አዋጅ ላይ ሲመክርም መዋሉ ታውቋል። አድማጮች የዚህ ዜና ዝርዝር ከምሽቱ ሶስት ሰዓት ላይ በሚቀርበው የመጽሔት መርሃ ግብር ላይ ይጠብቁት። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ለመነጋገር ዛሬ ሮብ ይሰበሰባል። የጸጥታው ምክር ቤት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬሽ በዛሬው ዕለት በጉዳዩ ላይ ማብራሪያ ይሰጣሉ ተብሎም ይጠበቃል። ይህ ስብሰባ ኢትዮጵያ ሰባት የተባበሩት መንግስታት ከፍተኛ ባለስልጣናትን ከሀገሯ እንዲወጡ ካዘዘች በኋላ በስድስት ቀናት ጊዜ ውስጥ ለሁለተኛ ጊዜ የሚደረግ ነው። የደቡብ ሱዳን መገናኛ ብዙሀን የመብት ቡድን ቁልፍ የሆኑ የሀገሪቱ የፓርላማ አባላት መገናኛ ብዙሀን በፓርላማ ወጪዎችና የአባላቱን ደሞዝ ጨምሮ ዘገባዎች ካቀረቡ ከፓርላማው አፈጉባኤ ፍቃድ ሳይጠየቅ የመገናኛ ብዙሀኑ ፍቃድ እንዲነጠቅ ሲሉ መናገራቸውን በጽኑ አወገዙ። የደቡብ ሱዳን የመረጃ ኮሚቴ መንበር የሆኑት ፖል የኦኔ ቦንጁ የህግ አውጪዎቹ የገንዘብ ልውውጥን በተመለከተ ሪፖርት የሚያደርጉ ጋዜጠኞች ህጋዊ የሆነ አግባብ ካልተከተሉ ራሳቸውን ለአደጋ ያጋልጣሉ ሲሉ ተናግረዋል። ፖል ባለፈው ሳምንት ለመገናኛ ብዙሀን ባደረጉት ንግግር አንዳንድ ዘጋቢዎች ለቦታው አዲስ ናቸው፣ ስለዚህም ወደ ፓርላማው ብቅ ሲሉ ሊከተሏቸው ስለሚገቡ ደንቦች ልነግራቸው ወዳለው፣ ምክንያቱም ፓርላማ ማለት ህግ የሚተከበርበት ነው ሲሉ ተናግረዋል። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በነዳይ ዘይት ሀብታም በሆነችውና ግጭት በሚበዛባት በሰሜናዊቷ የሞዛምቢክ ግዛት ካቦ ዴልጋዶ ውስጥ እስላማዊ ጽንፈኞች ታዳጊ ህጻናትን ለጦርነት እየመለመሉ ነው ሲል ሪፖርት አደረገ። የመንግስታቱ ድርጅት የህጻናት ፈንድ በሞዛምቢክ በሚንቀሳቀሰው የአልሻባብ ቡድን ህጻናት በጉልበት ለውትድርና እየተመለመሉ እንደሆነ እጅግ ብዙ ጥቆማዎች ደርሰውኛል ብሏል። ዩኒሴፍ በስም ቢመሳሰሉም ከሶማሊያው አማጺ ጋር ምንም ግንኙነት የሌለው አልሻባቡ ቡድን በተደጋጋሚ ህጻናትን፣ ወንዶችና ሴቶችን ከቤተሰቦቻቸውና ከመንደራቸው መውሰዱንም ያስታወቀ ሲሆን ህጻናት ሴቶች እንደሚደፈሩና ጠላፊዎቻቸውን እንዲያገቡም በጉልበት እንደሚገደዱ አስታውቋል። ሁማን ራይትስ ዋች በቅርቡ እድሜያቸው እስከ አስራ ሁለት ዓመት የሚሆኑ ወንዶች ልጆች በካቦ ደልጋዶ ማዶ ባለ ቦታ ላይ ከአዋቂ ወንዶች ጋር በመቀላቀል የመንግስት ኃይሎችን እየተዋጉ እንዳሉም ተናግሯል። የመንግስታቱ ድርጅት የህጻናት ፈንድ ቃል አቀባይ ጄምስ ዳር ምንም እንኳን የተረጋገጠ አሀዝ ባይኖራቸውም በሺዎች የሚቆጠሩ ታዳጊ ልጆች መመልመላቸውን ግምት እንዳለ የተናገሩ ሲሆን አንዳንዶቹ ልጆች እንዲያመልጡ ቢደረጉም አማጽያኑ ጠላፊዎቻቸው ግን እስካሁን ድረስ ምንም አይነት ልጅ ለቀው እንደማያውቁ ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ትላንት ማክሰኞ በራሳቸው የህግ አውጪዎች ቅድሚያ የሚሰጣቸውን የመሰረተ ልማትና የማህበራዊ በጀትን በተመለከተ ቅስቀሳ ለማድረግ ወደ ሚችጋን ተጉዟል። ሁለቱ ሂሳቦች በባይደን በራሳቸው ዴሞክራት የኮንግረስ አባላት በመጠንና በይዘታቸው ላይ ውዝግብ ተነስቶባቸዋል። ፕሬዚዳንት ጆ ባይደን ማህበራዊ ደህንነትና መሰረተ ልማት ላይ መዋለን ዋይን ማፍሰስ ምረጡኝ ቅስቀሳቸው ሁለት ቁልፍ ጉዳዮች እንደነበሩ የሚታወሱ ናቸው። አድማጮች ለምሽቱ ያዝኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደን እናመሰግናለን። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁ ሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። ዛሬ ስድስተኛው የኢትዮጵያ የሕዝብ ተወካዮች ምክር ቤት አንደኛ ዓመት የሥራ ዘመን የመጀመሪያ ስብሰባ ተካሂዷል። ከያዛቸው አጀንዳዎች መካከል አንዱ ሀገሪቱን ለቀጣይ አምስት ዓመታት የሚያገለግሉ ሚኒስትሮችን መምረጥ ነበረ። ጠቅላይ ሚኒስትር አብይ አህመድ 22 ሚኒስትሮችን ምክር ቤቱ ያጸድቅላቸው ዘንድ በእጩነት አቅርበዋል። መስፈርታቸውንም አጋርተዋል። እንደ መሠረታዊ መመዘኛ ያየ ነው። አንደኛ የፖለቲካ ልዩነት በኢትዮጵያ ውስጥ አብሮ ካቢኔ ሆኖ በጋራ ምክር ቤት ስጠቀው ሀሳብ ለመቀያየር የሚከለክል መሆን የለበትም። የተለያየ አመለካከት ያለን ቢሆንም ተቀራርበን መስራትን መለማመድ አለብን። እኛ መንግስት ለመስረት የሚያስችል ድምፅ ያገኘን ቢሆንም ሌሎቹን አካተን ብንሰራ ወደፊት አንድ ፓርቲ መንግስት በመሰረት የማያስችለውን ድምጽ ቢያገኝ እንኳን ይህ ልምምድ ለዛ ግብዓት ይሆናል፣ ፋውንዴሽን ይሆናል እና በተለመደው መንገድ መሄድ የለብንም የሚል አንድ መሰረታዊ እሳቤ ተወስዷል። ሁለተኛው በተቻለ መጠን የትውድ ከባቢ ሰፋ ለማድረግ ጥረት ተደርጓል። በቂ አይደለም። አሁንም ሰፊ ስራ የሚጠይቅ ኤሪያ ነው። ታሳቢ ለማድረግ ተሞክሯል። ሶስተኛ የሰዎቹን ልምድ እና የማድረግ አቅም ለማየት ተሞክሯል። አራተኛ ከጾታ አንጻር ቅድም ባነሳሁት እሳይ መሰረት በፈለግነው ልክ ባሄድም ማክሲመም የጾታንም ታሳቢ ለማድረግ እና ሴትም ወንድም የሚወከልበት ካቢኔ ለማድረግ ጥረት ተደርጓል። አራተኛ ብቃት የኮታ ጉዳይ ብቻ ሳይሆን በብቃት ስራቸውን መከወን የሚያስችል ብቃት ያላቸው ሰዎች መሆናቸውን ለማረጋገጥ ጥረት ተደርጓል። አምስተኛ የሃይማኖት ስብጥርም የኢትዮጵያን መልክ እንዲይዝ ለማድረግ ጥረት ተደርጓል። ስድስተኛ የማገልገል ፍላጎት ያላቸው በስልጣን እና በማገልገል መካከል ያለው ልዩነት ገብቷቸው ለማገልገል ኃላፊነት ለመውሰድ የሚሹ ሰዎች መሆናቸውን ለማረጋገጥ ጥረት ተደርጓል። ጠቅላይ ሚኒስትሩ በእጩነት ያቀረቧቸው ግለሰቦች ቀጣዮቹ ናቸው። አቶ ደመቀ መኮንን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ዑመር ሁሴን የግብርና ሚኒስትር፣ አቶ መላኩ አለበል የኢንዱስትሪ ሚኒስትር፣ አቶ ገብረ መስቀል ጫላ የንግድና ቀጠናዊ ትስስር ሚኒስትር፣ ኢንጂነር ታከለ ኡማ የማዕድን ሚኒስትር፣ አምባሳደር ናሴስ ጫ የቱሪዝም ሚኒስትር፣ ወይዘሮ ሙፈሪያት ካሚል የስራና ክህሎት ሚኒስትር፣ አቶ አህመድ ሽዴ የገንዘብ ሚኒስትር፣ አቶ ላቀ አያሌው የገቢዎች ሚኒስትር፣ ዶክተር ፍጹም አሰፋ የፕላንና ልማት ሚኒስትር፣ አቶ በለጠ ሞላ የኢኖቬሽንና ቴክኖሎጂ ሚኒስትር፣ ወይዘሮ ደማዊት ሞገስ የትራንስፖርትና ሎጂስቲክ ሚኒስትር፣ ወይዘሮ ጫልቱ ሳኔ ኢብራሂም የከተማና ሠረተ ልማት ሚኒስትር፣ ዶክተር ኢንጂነር ሀብታሙ ኢተፋ የውሃና ኢነርጂ ሚኒስትር፣ ኢንጂነር አይሻ መሐመድ የመስኖ ቆላማ አካባቢ ሚኒስትር፣ ዶክተር ብርሃኑ ነጋ የትምህርት ሚኒስትር፣ ዶክተር ሊያ ታደሰ የጤና ሚኒስትር፣ ዶክተር ኤርጎጌ ተስፋዬ የሴቶችና ማህበራዊ ጉዳይ ሚኒስትር፣ አቶ ቀጀላ መርደሳ የባህልና ስፖርት ሚኒስትር፣ ዶክተር አብርሃም በላይ የመከላከያ ሚኒስትር፣ ዶክተር ጌዲዮን ጢሞቴዎስ የፍትህ ሚኒስትር እንዲሁም አቶ ብናል ፋንዱ አለም የሰላም ሚኒስትር ናቸው። ምክር ቤቱ በሁለት ተቃውሞ በአስረት ድምፅ ታቅበው እጩዎቹን አጽድቀዋል። በቀረቡት አንዳንድ እጩዎችና በተሰጣቸው ኃላፊነት ተገቢነት ላይ ያተኮሩ አስተያየቶች ከምክር ቤቱ አባላት ተሰምተዋል። ከዛው የበቀሉ ሰዎች ያጣች አይመስለኝም እና እኔም ዶክተር ብርሃኑም እውነት ለመናገር ከአንድ ክፍለ ከተማ ነው የመጣነው። እኔ ምርጫ ክልል 19 ሲሆን እሳቸው ደግሞ ሀያ ሶስት ናቸው። እንደገና ሰው ፈልጓል ብልጽግና ነው። ኢዜማ እኮ ምናልባት ለፍትህ የቆምኩ ነው ሚዛኑን ያስቀመጠው። ምናልባት ወደ ፍትህም ቢሄድ አይደንቲቲውን ቢጠብቅ እኔ ምንም ተቋሙ የለኝም፣ ግን በዚህ አጋጣሚ እኔ በእውነት ክቡር ጠቅላይ ሚኒስቴር ብዙ አይዲያዎች አሉ። እኔ ቢሰጡኝ እድል ራዎት እኔ በጣም ደስ ይለኛል። እዚህ ላይ መጨረስ አልችልም ግን ይሄ ታላቅ ተቋሙ በቃ እንደ ተቋሙ ይያዝልኝ። አብይ አህመድ ለነሱት ጥያቄዎችና አስተያየቶች ከሰጡት ምላሽ በጥቂቱ ቀንጭበን እንስማ። አንድ የተከበሩ የምክር ቤት አባል ስለ ኤዱኬሽን ያነሱት ኤዱኬተር ነኝ ያሉት እና ስለ አቶ ብርሃኑ ያነሱት ያው እርሶ በሙያው እንደሚያውቁት ኤዱኬተር ማለት የትምህርት ሚኒስትር ማለት አይደለም። ኤዱኬተር ማለት እውቀትን ኢንፎርሜሽን የሚሰጥ የሚያስተላልፍ ሰው እንጂ እውቀትን የሚያስተላልፉ ሰዎች ሰብስቦ ለአንድ ለተቀመጠለት ግብ ስኬት የሚመራ ማለት አይደለም። እንደዚያማ ከሆነ ማን ነው ጠቅላይ ሚኒስትር ነ ተምሮ ይመጣው የለም። ጠቅላይ ሚኒስትሩ የሆነ ኤሪያ ነው ያላቸው እውቀት እንጂ በሁሉም ነገር ላይ ጠቅላይ ሚኒስትር ለመሆን የሚያስችል ብቃት የላቸውም። በእናንተ ደግነትና መልካም ፍቃድ ጠቅላይ ሚኒስትር ቢሆኑ እና እርስዎ እንዳሉት የትምህርት ስርዓቱ በእውቀት መመራት በጣም ትክክለኛ ሀሳብ ነው፣ ግን በኤዱኬተርስ አይደለም። ኤዱኬተርስ አስተምሩ፣ እናንተ እንድታስተምሩ የተፈለገው እንጂ እንድትመሩ አይፈለግም። አይፈለግም ማለት መሪ ከእናንተ አይወጣም ማለት ደግሞ አይደለም። ከእናንተ ውስጥ መሪዎች ሊወጡ ይችላሉ። መምራትንና ኤዱኬሽን አንድ አድርገን መውሰድ የለብንበት። በዛሬው የምክር ቤት ውሎ ቀርበው ከነበሩት አጀንዳዎች መካከል አንዱ የመንግስት አካላትን ስልጣንና ተግባር ለመወሰን የቀረበው ረቂቅ አዋጅ 1263 ህዝባር 2014 ነው። በአንድ ድምፅ ታቅቦ በአብላጫ ድምፅ በተመሳሳይ ጸድቋል። ለአሜሪካ ድምፅ ሀብታም ስዩም በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። እለልታ ፕሮዳክት ከዘጠኝ ዓመታት በፊት በአዲስ አበባ የተመሠረተ ተቋም ነው። ተቋሙ ከተፈጥሮ ግብዓቶች የሚዘጋጁ ሳሙናዎችን፣ የተለያዩ የአንገት ልብሶችንና ጌጣጌጦችን እያመረተ ለገበያ ያቀርባል። እነዚህ ምርቶችን የሚያዘጋጁት በሴተኛ ዳሪነት ይኖሩ የነበሩ ሴቶች ናቸው። እደን ገረሙ ተቋሙ በሚሰጣቸው አገልግሎቶች ዙሪያ የተቋሙን ስራ አስኪያጅ ወይዘሮ እምነት መርሻን አነጋግራለች። ቀጥሎ ይቀርባል። ወደ ሴተኛ አዳሪነት ያው ስወጣ ከአክስቴ ጋር ተጣልቼ ነው እና ብዙ ስቃይ ደርሶብኛል። ብዙ ሰዎች አሉ፣ ጫት መቃም አለ፣ ሲጋራ ማጭስ አለ። አርግዥም ራሱ በጣም ብዙ ስቃይ ህይወቱ በጣም ከባድ ነው። ያለኝ አማራጭ እሱ ብቻ ነበር። ከሶስት አመት በኋላ ግን እልልታ የሚባሉ ድርጅት መጥቶ ወደ እነሱ ወሰዱኝ። እነሱ በጣም ረድተውኛል። ቤተ ከራይቺ እንዲኖር እንድኖር ተደረግኩ። ትልቁ ነገር እኔ በህይወቴ አተረፍኩ የሚለው የበለጠ ነገር የልጅን ህይወት ነው። እኔ ስለተቀየርኩ ከእኔ ጋር እስካለ ድረስ ልጁ ምንም አይነት ነገር ቅብያ ያስባል። ይህ በእልልታ ፕሮዳክት ውስጥ በጌጣጌጥ ስራ ላይ እየሰራች የምትገኘው የአየለች ድምፅ ነው። ተቋሙ ከተመሰረተ ከዘጠኝ ዓመት በላይ ጊዜ ያስቆጠረ ሲሆን በአዲስ አበባ፣ በአዳማ በባህር ዳር ቅርንጫፎች አሉት። በተለያዩ ምክንያት ከቤታቸው ወጥተው በሴተኛ አዳሪነት ህይወት ውስጥ ያሉ ሴቶችና እናቶችን የስራ እድል በመስጠት ይረዳል። የድርጅቱ ስራ አስኪያጅ እምነት መርሻ ስለ ተቋሙ እንቅስቃሴዎች እንዲህ ያስረዳሉ እልልታ ፕሮዳክትስ የተመሰረተው በሁለት ሺ አስራ ሁለት መቆጣጠር ነው የተመሰረተው። እልልታ ወመን አት ሪስክ የሚባል የሀገር በቀል ድርጅት አለ። እሱም ድርጅት ምን ላይ ነው የሚሰራው? ሴተኛ አዳሪ የሆኑ ሴቶችን ከዛ ህይወት በማውጣት ከማህበረሰቡ ጋር ተቀላቅለው እንዲኖሩ የሚሰራ ድርጅት ነው። ስለዚህ እልልታ ወመን አት ሪስክ ስር የተለያዩ ፕሮግራሞች አሉ። በመጀመሪያ የምክር አገልግሎት ይኖራል። ከዛ ከምክር አገልግሎቱ ጋራ ተያይዞ ደግሞ የስራ ስልጠና ወይም የስራ ክህሎት ትወደው መስራት ይችላሉ የሚለው ነገር ላይ ስልጠና ይሰጣቸዋል። ከዛ በተጨማሪ ልጆቹ የሴቶቹ ልጆች ማለት ነው። ብዙ ጊዜ ሴቷ ብለዋ ሲደክም ወይንም ደግሞ እሷ መስራት ስታቆም ይህን ስራ ልጇን የመተካት ነገር አለና ስለዚህ ያን የ ከትውልድ ወደ ትውልድ የሚሸጋገረውን ነገር ለመስበር ምንድን ነው እያደረግን ያለ ነው? ልጆቹ ላይ እየሰራን እንገኛለን። ከዴይኬር ጀምሮ እስከ ዩኒቨርሲቲ ድረስ ባለው እስከ ከፍተኛ የትምህርት እድል ድረስ እንሰጣቸዋለን። እዛ ፕሮግራም ውስጥ እስካለች ድረስ ልጇን ደኬር እትንከባከበ እናደርጋለን። ስለዚህ እዛ ትቀመጣለች ማለት ነው። ልጇ በመሀል ላይ እያጠባች ወይም ደግሞ የሚያስፈልገው ነገር እያደረገች ወደ ስልጠኗ ትገባለች። ሌላው ደግሞ የምናደርገው ነገር የስራ ስልጠና፣ በፍላጎታቸው በሚፈልጉት አይነት እንዲሰለጥኑ እናደርጋለን። የምግብ ስራ ሊሆን ይችላል። የልጆች እንክብካቤ ስልጠናዎች አሉ። ባለፉት ጥቂት የማይባሉ አመታት ውስጥ ከአንድ ሺህ በላይ የሚሆኑ ሴቶች ማሰልጠናቸውና ከዚህ ህይወት ውስጥ እንዲወጡ መርዳታቸውንም የእልልታ ስራ አስኪያጅ እምነት ይናገራሉ። ከተለያዩ ድርጅቶች ጋር እንሰራለን። ከሃይማኖት ተቋማት ጋር፣ ሪሰንትሊ ከደላሎች ጋር፣ ከቀበሌዎች ጋር፣ ከማህበረሰቡ ጋር ገብተን የምንሰራበት ሁኔታ አለ። ስለዚህ እልልታ ወመናት ሪስክ በትንሹ ሰፊ ስራ ነው የሚሰራው። ግን ይህንን ይመስላል የሚሰራው ስራ። እስካሁን ድረስ ወደ አንድ ሺህ ሁለት መቶ የሚያክሉ ሴቶች ሰዎችን ከዛ ህይወት የማውጣት ስራ ሰርተናል። ሰክሰስ ማለት ለእኛ ሴቶቹ ሙሉ በሙሉ ከሴተኛ አዳሪነት ወይንም ከዝሙት አዳሪነት ሲወጡ ነው። ዘጠና ፐርሰንት ሰክሰስ አለን። ይህ ሴቶቹን ካሰለጠንን በኋላ ቅድም እንደነገርኩሽ የበጎ አድራጎት ድርጅቱ ውስጥ ስራ ለማስገኝ፣ ለማስቀጠር እንቸገራለን። ለምሳሌ ምግብ ስራ ተምራ ማንበብ አትችልም፣ ሆቴል ውስጥ ለናስቀጥራት ስንል። ስለዚህ ቀለል የሚል ስራ ትምህርት የማይፈልግ ግን መስራት የሚችሉትን ስራ እናሰራቸው በሚል ነው። ስለዚህ አንደኛው የገቢ ማስገኛ ስራውን ይሰራል፣ መልሶ ሙሉ በሙሉ ገቢውን ለውመናት ሪስክ ይሰጣል። ሁለተኛ ደግሞ የስራ እድል ከዛ ህይወት ለወጡ ሴቶች የስራ እድል ይፈጥራል ማለት ነው። ይሄ ነው የተቋቋመበት አላማ። ስለዚህ ፕሮዳክት የሚያመርተው ምርት ጌጣጌጥና ስካርፎችን ነው የሚያመርተው። ሳሙናም አለን። በተጨማሪም በዚህ ህይወት ውስጥ የሚያልፉ ሴቶች በአብዛኛው ልጆቻቸው የስነ ልቦና ቀውስ እንደሚያጋጥማቸው በመግለጽ ለዚህም የተለያዩ መርሃ ግብሮችን እናካሂዳለን ይላሉ። በብዛት በጣም ኤርሊ ኤጅ ላይ ሶስት አራት ልጆች ይኖሯቸዋል። ያው ብዙ አባቶቻቸው የማይታወቁ ልጆች አሏቸው። የማንነት ቀውስ ይገጥማቸዋል፣ ብዙ ጊዜ ልጆቹ። በተጨማሪ እናቷ ቢውዝ ስትደረግ ልጅም ታያለች ሴቶች ወንድም ይሁን ሴት ያ ያ አንዳንድ ጊዜ ይህንን ስራ የሚሰሩበት መንገድ በጣም ከባድ ነው። አንድ ቤት ውስጥ ከታች ወይ ልጅቷ ተኝታ፣ ወይ ከአልጋ ስር ተኝታ እሷ ከላይ የምትተኛባቸው ሁኔታዎች አሉ። የምትሰራበት ይህንን ስራ ማለት ነው። ስለዚህ እንደሱ እንደሱ ሲሆን ልጆቹ በጣም ሳይኮሎጂካሊም እየተጎዱ የሚያድጉበት ሁኔታ አለ። ስለዚህ ወደ እኛ ድርጅት ሲመጡ ከዚህ ጋራም የተለያዩ ድጋፎች እናደርግላቸዋለን። የማማከር እነዚህ ፕሌይ ቴራፒ ወይንም ደግሞ አይደንቲቲ ፕራይሲስን ሲገጥማቸው ወይም የማንነት ቀውስ ሲገጥ ያለባቸው ያለውን ነገር እንዴት ነው ሶልፍ ማድረግ የሚችሉት የሚለውን አይነት ነገር ትሬኒንግ እንሰጣቸዋለን። እልልታ ፕሮዳክትስ ከእልልታ አትሪስክ ጋር በመሆን ለእናቶችና ለልጆች ድጋፍ የሚያደርግ ሲሆን ድርጅቱ የሚያመርታቸውን ሳሙናዎች፣ የአንገት ልብሶችና ጌጣጌጦችም ለዓለም ገበያ ያቀርባል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ረሙ ቪኦኤ ከአሜሪካ ድምጽ ወደ እናንተ እየቀረበ ያለ መሰናዶ ነው። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። የዓለም መሪዎች፣ የፖለቲካ ሰዎችና ታዋቂ የፖፕ ሙዚቃ አቀንቃኞች ማንነታቸው ባልታወቁ ድርጅቶች ስም እና መረቦች አማካኝነት ትላልቅ ሀብቶቻቸውን እያሸሹ ከሚደብቁ በሺዎች ከሚቆጠሩ ሰዎች መካከል መሆናቸው ከሰሞኑ ተጋልጧል። ይህን ስላጋለጠው ፓንዶራ ፔፐርስ የመረጃ ወጀብ ኬን ሬጅዌል ያጠናቀረውን ደረጀ ደስታ እንደሚከተሉ ያሰማናል። አስደንጋጭ ከሆኑት የፓንዶራ ፔፐር ድብቅ የሀብት ክምችት ዝርዝር ውስጥ የአዘርባጃኑ ፕሬዚደንት ኤሃም አሊቭ እና ቤተሰቦቻቸው አንዱ ነው። ሾልኮ የወጣው ሰነድ እንደሚያሳየው የአሊቭ ቤተሰብና ተባባሪዎቻቸው ባለፉት 15 ዓመታት እንግሊዝ ውስጥ በንግድ ያንቀሳቀሱት ሀብት ከ544 ሚሊዮን ዶላር በላይ ነው። ሮቸል ዴቪስ ተካ ዓለም አቀፉ የግልጽነትና ጸረ ሙስና ዘመቻ የእንግሊዙ ተሟጋች ቡድን ኃላፊ ናቸው። እንዲህ ይላሉ ይህ ቤተሰብ ስልጣን ከተረከበበት እንደ አውሮፓውያን አቆጣጠር 1993 አንስቶ የሀገሪቱ ዋነኛ የኢንዱስትሪ እና ተፈጥሯዊ ሀብቶችን በመቆጣጠር በርካታ ሀብት አከማችተዋል። ይሄ የሆነው በሀገሪቱ ህዝብ ጫንቃ ላይ ነው። እነዚህ የሀገሪቱን ህዝብ ሳይበድሉ የተፈጸሙ አይደሉም። ለሀገሪቱ ዜጎች መከፋፈል የነበረባቸው እነዚህ ሀብቶች በመሪዎቻቸው በመነጠቃቸው ሳቢያ የሚሰቃዩ በርካታ ሰዎች አሉ። ሾልኮ የወጣው ሰነድ የዮርዳኖሱ ንጉስ አብዶላ ዩናይትድ ስቴትስ እና እንግሊዝ ውስጥ ከ100 ሚሊዮን ዶላር በላይ በማውጣት በሚስጥር የናጠጠ ሀብት ያፈሩ መሆኑን ያሳያል። አብዶላ ግን ሀብታቸውን ለመደበቅ መሞከራቸውን አስተባብለዋል። ከማንም የምደብቀው ነገር የለኝም። ለማንኛውም ግን እኛ ከዚህ በላይ ነን። ዮርዳኖስ የጥቃት ኢላማ ስትደረግ ይህ የመጀመሪያው አይደለም። የፓኪስታን ጠቅላይ ሚኒስትር ኤምራን ካሃን ካቢኔ ሚኒስትሮችና ቤተሰቦቻቸውም እንዲሁ በሚሊዮን ዶላር የሚቆጠሩ ሀብቶችን ከባህር ማዶ ባሉ ኩባንያዎች ማስቀመጣቸውም ተጋልጧል። ጠቅላይ ሚኒስትር ካሃን ምርመራ ይካሄድበታል ብለዋል። የቼክ ጠቅላይ ሚኒስትር አንድሬጅ ባቢስ ማንነቱ ባልታወቀ የባህር ማዶ ኩባንያ ስም በፈረንሳይ 22 ሚሊዮን ዶላር የሚያወጣ ንብረት ገዝተዋል። ባቢስ በዚህ ሳምንት በሚደረገው ጠቅላላ ምርጫ ይወዳደራሉ። ባለፈው እሁድ በተደረገው የምርጫ ክርክር ድርጊታቸውን አስተባብለዋል። ገንዘቡ የወጣው ከቼክ ባንክ ነው፣ ቀረጥ ተከፍሎበታል። የራሴ ገንዘብ ነበር፣ ወደ ቼክ ሪፐብሊክ ይመለሳል። የኬንያ ፕሬዝደንት ኡሁሩ ኬንያታ እና ስድስት የሚደርሱ ቤተሰቦቻቸው በውጪ በርካታ ድርጅቶች ያሏቸው መሆኑ ተመዝግቧል። ከእነዚህ ሀብቶች ውስጥ አንደኛው ከ30 ሚሊዮን ዶላር በላይ ያወጣል። ይሁን እንጂ የኬንያታ ቤተሰቦች የመንግስት ሀብት ስለ መስረቃቸው የቀረበ ማስረጃ ግን የለም። በፓንዶራ ፔፐር ከተመዘገቡ በርካታ ሀብቶቻቸው መካከል ከባህር ማዶ ያሉትን ጨምሮ ብዙዎቹ በህጋዊ መንገድ የተመዘገቡ ናቸው። ዓለም አቀፉ የግልጽነትና ጸረ ሙስና ዘመቻ የእንግሊዙ ተሟጋች ቡድን ኃላፊ ሪቸል ዴስካ ተካ በሰነዱ የተጋለጡ በርካታ ሀብቶችን የሚያስተሳስራቸው አንድ ክር አለ ይላሉ። እሱም ለንደን ነው። በእንግሊዝ ዋና ከተማና ከሱም ጋር የተያያዙ እንደ ብሪቲሽ ቨርጂን አይላንድ የመሳሰሉት ገንዘቡ የማን እንደሆነ በመደበቅ ህጋዊ ከለላ የሚሰጡ መዋቅሮች አሉ የሚሉት ሪቸል እንዲህ ብለዋል። በአሁኑ ወቅት ሚስጢራዊ በሆነና ከባህር ማዶ በተመዘገበ ድርጅት ከተጠቀሙ ማንነትን ሳይገልጹ ንብረት መግዛት ይችላሉ። ለዓለም አቀፉ ልሂቃን የቅንጦት አገልግሎት የሚሰጡ ተቋማትም አሉ። በጣም በሚያሳዝን መልኩ እነዚህ ሙሰኞችና የወንጀል ተዋናዮች ገንዘባቸውን በህገወጥ መንገድ እንዲያዘዋውሩና የተመዘበረ ሀብታቸውን እንዲያስተዳድሩ በደስታ ለመርዳት ፈቃደኞች የሆኑ የሂሳብ ሰራተኞች ማለት አካውንታንቶች፣ የህግ ባለሙያዎች፣ የሪል ስቴት ወይም የቤት ንብረት የሚያጋዙና የሚያሻሽጡ ሰራተኞችን የመሳሰሉ በርካታ ባለሙያዎች አሉ። ለእንግሊዝ የወግ አጥባቂው ፓርቲ የሚለግሱ ባለሀብቶች ከተጋለጠው ድርጊት ጋር ግንኙነት አላቸው የሚል ክስ ከቀረበ በኋላ ገዢው ፓርቲ አጣብቂኙት መግባቱ ተገልጿል። ቻንስለር ሪሽ ሱንካ ትላንት ሰኞ በሰጡት መግለጫ ለንደን ከታክስ በመሸሽ የጎደፈው ስም አላት የሚለው ክስ አሳፋሪ ነው ብለዋል። መንግስት ዓለም አቀፍ ሙስናን በመዋጋት ረገድ ያለው ሪከርድ በጣም ጠንካራ ነብረ ሲሉም ተናግረዋል። ረጀን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ። ብዙም ባይወራለት በሀገራችን ውስጥ ከፍተኛ የጤና እክል እየደቀኑ ካሉት መካከል አንዱ የእብድ ውሻ በሽታ ነው። ዛሬ ዳዊት ገልሞ ስለ በሽታውና ተያያዥ ጉዳዮች ይነግረናል። ረቢስ በ150 ሀገሮች የተንሰራፋ ብርቱ የጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቀዋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳርግ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ኢመኑሉ ጌታ ለቪኦኤ ገልጸዋል። በሽቱን ዲፋይን ስናደርግ በጣም ፋታል ወይም ገዳይ፣ ምልክቱን ካሳየው በኋላ መመለስ የማንችልበት ገዳይ በሽታ መቶ ፐርሰንት ገዳይ፣ ከሌሎች በሽታ ትንሽ ለየት የሚያደርገው ገዳይ በሽታ በመሆኑ፣ ሁለተኛ ደግሞ ብዙ ስፒሽዎችን ሰው ብቻ አይደለም፣ ከሰው ውጭ ሌሎች እንሰሳትን የሚያጠቃ አሁን ውሾቹም እየሞቱ ነው። ወደ ሰው የሚያስተላልፉት ሌሎች እንሰሳት አካባቢ ላይ ኢቭን ዋይልድ የቤት እንሰሳት ብቻም አይደለም፣ ከዛ ውጪ ያለን ያጠቃል። በዋናናት ይሄ የዱር አራዊት ላይ ቀበሮች አካባቢ ላይ የሌሊት ወፍ ላይ ነው። ይሄ እነሱ ላይ ያለ በሽታ ነው። በረቢስ ምክንያት ይሞታል እየተባለ የሚነገረው ቁጥር ከእውነተኛው አሀዝ በእጅጉ ያነሰ እንደሆነ ዶክተር መር ይናገራሉ። አሁን ስቲሜት ስናደርግ ሁለት ሺ ሰባት መቶ እንደሚሞት ነው። አሁን እሱ መረጃ እኔ ያንሳል ሰአል የምል እንዴ ባለሙያ እንደ ዘርፉ ባለሙያ ከሁለት ሺ ሰባት መቶ ያልፋል የምል ለምንድነው? አሁንም ቢሆን ከዛ የሚያልፈው ኮሚኒቲ ውስጥ የሚቀር ሪፖርት ሲስተም ውስጥ የማይገባ ብዙ ሪጅኖች ላይ ይህ ችግሩ በጣም ገፍቶ የመጣ ስለሆነ ሪፖርት እኛ ባለን ሪፖርት ነው እንጂ ሪፖርት ያልተካተቱ ብዙ ወንትኖች ስላሉ ወደ 700 የሪፖርት የመጣ ወረዲ ያለን ከዛ ያልፋል የሚል እና በጣም ይሄ የሚያሳየን ምንድነው አሌርት አለርት ያደርገናል። በሽታው ከሐምሌ እስከ መስከረም ባሉት የክረምት ወራት እያገረሸ እንደሚበዛ የሚገልጸው የህብረተሰብ ጤና ኢንስቲትዩት ረቢስ በሁሉም የአገሪቱ አካባቢዎች ቢከሰትም በተለይ በትግራይና በአማራ ክልሎች ተስፋፍቶ እንደሚገኝ ይናገራል። የውሻ በሽታ የሚባለው ረቢስን የሚያስከትለው ደቂቅ ዋዝ ወይም ቫይረስ የሚጎዳው ሰውን ብቻ ሳይሆን እንስሳትንም እንደሚገድል በግብርና ሚኒስቴር የእንስሳትና የማህበረሰብ ጤና ዘርፍ ዲሬክተር ዶክተር ሲሳይ ጌታቸው አመልክተዋል። በነገራችን ላይ የውሻ እብደት በሽታ ወይ ደግሞ ረቢስ የምንለው ሕክምና የሌለው በሽታ መካከል አንዱ ነው። ያ አንዴ ውሻ ይሁን ሌሎች እንስሳቶች ሰውን ጭምር ከተለከፈ የመዳን ፕሮባቢሊቲው በጣም የቀነሰ ነው፣ ኦልሞስት የለም ማለት ይቻላል። ይሁን እንጂ በእንስሳቱ ላይ ከወሰደን ምንም ሕክምና የሚታወቅ ሕክምና በቶሎ ቢታወቅ ራሱ የለም። ስለዚህ ያ እንስሳ ወደ ሞት ነው እንዲሄድ የሚጠበቀው ማለት ነው። ለበሽታው ተገቢ ትኩረት ባለመሰጠቱ በእንስሳት ላይ የሚደርሰው ጉዳት መጠን በውል እንደማይታወቅ ዶክተር ሴሳይ ገልጸዋል። ለረቢስ መከላከያ አገልግሎት ላይ ካሉት ሁለት ክትባቶች አንዱ ኢትዮጵያ ውስጥ እንደሚመረት የህብረተሰብ ጤና ኢንስቲትዩቱ ዶክተር ይመርምሉ ጌታ ይናገራሉ። ነርቭ ትሹ ቫክሲን ተብሎ ኦሞስት እዚህ ጋር ይመረታል። ከተመረተ በኋላ ለኮሚኒቲ ዲስትሪቡት ይደረጋል። ዲስትሪቡት ከተደረገ ስፔሻሊ የዚህ አታችድ የሆኑ ጤና ጣቦች አሉ። እያንዳንዱ በሀገሪቱ ላይ ብቸኛ ስለሆነች ነው እና በጣም ብዙ ይመረታል። ግን ብቸኛ አቅራቢ ሌላ የሚያግዝ እንትን ስለሌለ ብዙዎቹ እንደውም ጥረት ገጠመ ጥረት አንዱ ስለሆነ ነው እኛ እየተቸገረን ያለ ነው ይጥለት ገጠመው በሚል ተቸገሪን ነው። ይሄም እንዴት ነው? ጥሩ ቫክሲን ነው፣ ግን ወደዛኛው ዛኛው መጣለሁ። ከዛኛው ጋር ኮምፔር ስናደረግ ያኛው ሌቴስት ነው፣ ሞር ፖቴንት ነው። ሁለተኛ ደግሞ በጣም ሴፍ ነው። የበሽታው ስርጭት መከታተያ ላብራቶሪዎች መቀሌ፣ ባህር ዳርና አዲስ አበባ ውስጥ አገልግሎት እየሰጡ ሲሆን በቅርቡም ሐዋሳና ነቀምቴ ላይ ተጨማሪ ቤተ ሙከራዎች እንደሚከፈቱ ተገልጸዋል። አሁን ያለው አሳሳቢ ችግር ኢትዮጵያ ለመቶ አስር ሚሊዮን ሕዝቧ ያላት የክትባት ማብረቻ አንድ ብቻ መሆኑ እንደሆነ የሚናገሩት ዶክተር መር በሽታው ለመቆጣጠር የማህበረሰቡን እውቀት ለመገንባት ቀዳሚ ከፍተኛ ትኩረት ሊሰጠው እንደሚገባ አሳስበዋል። በሽታው በ2030 ዓ.ም በመላው ዓለም እንዲጠፋ የዓለም የጤና ድርጅት ከአጋሮቹ ጋር እየሰራ መሆኑን የግብርና ሚኒስቴሩ ዶክተር ሲሳይ ጌታቸው ገልጸዋል። ዳዊትን በእጅጉ አመሳለሁ። በመከታተል ላይ የምትገኙት ጋቢና ቪኦኤን ነው። አሁን የዕለቱን ግሩም ሙዚቃ የምትጋበዙበት ሰዓት ነው። በስርዓት ሱራፌል እንዲህ ይጫወታል። እራችን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ዝይም፣ በድምፅና ምስል ምህንድስናው ደግሞ ንጉሴ ምሬ። እስካሁን ድረስ አብረናችሁ ነበር። የነገሴ በለን መልካም ምሽት።